ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ለራዲዮ አድማጮቻችን በራዲዮ በቴሌቪዥን እየተከታተላችሁን ላላችሁ ደግሞ ኢትዮ ሰዓት በቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት የሚተላለፍላችሁ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ የማክሰኞ ኅዳር 14 2014 ዓ.ም ዓ ዝግጅታችን ጀመረ። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችንና ተመልካቾቻችን የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ጦር ግንባር መሆናቸው ተሰምተዋል ትልቅ እርምጃ ትኩረት ማሳያ ቢሆንም ደግሞ አደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ያህል ሰራዊትንና ህዝቡን የሚያንቀሳቅሰውን ያከልም በህወሀት በኩልንም ያለውን ሞቲቬት የማድረጉ እንትን አለው እና ከዚ አንጻር አደገኛ ነው። ዶክተር አደም ከበደ አወል ይባላሉ። የሰማችኋቸው የህግና የፖለቲካ ጉዳዮች ተንታኝ ናቸው። ሌላም ተንታኝ ይዘናል ለሞቱ ሳይሳሳ ህይወቱን ለመስጠት በዚህ ላይ እንግዲህ የክቡር ጠቅላይ ሚኒስትሩ ሲጨመርበት ማለት ነው የድል ወጋገን የሚታይበት እንቅስቃሴ ዛሬ ተጀምሯል ማለት ይችላሉ። አቶ አበባው አያሌው ይባላሉ የአዲስ አበባ ዩኒቨርሲቲ ባልደረባ ናቸው። እንዲሁም የተወካዮች ምክር ቤትም አባል ናቸው። ይዘናቸዋል በዚህ ምሽት። በሌላ በኩል ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን ከኢትዮጵያ ቆይታቸው በኋላ ተመልሰው ዛሬ መግለጫ ሰጥተው ነበረ። ማምሻውን የደረሰን ዘገባ አለ። ለዲፕሎማሲ አሁንም ጥረት እድል እንዳለ እየተናገሩ ናቸው። በሌላ በኩል ደግሞ ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ለጥንቃቄ ሲባል የባልደረቦቹ ጥገኞች የሆኑ ሰዎችን ወደ ሌላ ቦታ ለማዛወር የተባበሩት መንግስታት ድርጅት መወሰኑን ተናግሯል። ሠራተኞቹ እዛው ይቆያሉ። ዘገባዎችን በአብይ ርዕስ ይዘናል። ሌሎችም ቅንብሮች አሉን። ክቡራትና ክቡራን አብራችሁን ቆዩ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በዌብሳይታችን ቪኦኤ አምሃሪክ አት ቪኦኤ ኒውስ አምሃሪክ ቪኦኤ ኒውስ ዶት ኮም ላይ ውስጥ ልታገኙን ትችላላችሁ። እንዲሁም በፌስቡክ በቀጥታ ልትከታተሉ ትችላላችሁ አት ቪኦኤ አምሃሪክ ብላችሁ። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮዲሰሯ ብርሃን ኃይሉ፣ ቴክኒሻኑ ሚሻ ቢንስኪ በስቱዲዮ አብረን እንገኛለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች የዓለም ዜናውን የማሰማችው ቆንጅ ታዬ ነኝ። ገዢው ብልጽግና ፓርቲ ትናንት የሥራ አስፈጻሚ ኮሚቴ ስብሰባ አካሂዶ የአመራር አባላቱ ወደ ጦር ግንባር እንዲዘምቱ አጠቃላይ ውሳኔ አስተላልፏል። በዚሁ ዕለት ምሽት ጠቅላይ ሚኒስትር አብይ አህመድ በግላቸው በቀጣዩ ቀን እንደሚዘምቱ ይፋ አድርገው ዛሬ በጦር ግንባር እንደተገኙ ታውቋል። የሀገሪቱን ነጻነት ለማስጠበቅ ለዘመናት የተደረገውን ትግልም የመከላከያ ሰራዊት እና ሌሎች የጸጥታ አካላት በቅንጅት የተለየ ወዳለው እርምጃ እንደሚገቡ ደግሞ የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አመልክቷል። ጠቅላይ ሚኒስትሩ ዛሬ ምሽት ላይ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን በሚል ርዕስ በማህበራዊ መገናኛ ገጻቸው ላይ ባሰፈሩ ጽሁፍ ከዛሬ ከህዳር 14 2014 ዓ.ም ጀምሮ ወደ ጦር ግንባር እንደሚዘምቱ አስታውቀዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስኤአይዲ ለኢትዮጵያ ህዝብ ድጋፍ በ1.3 ቢሊዮን ዶላር ወጪ የሚያካሂደው መርሃ ግብሩ እንደቀጠለ መሆኑን አስታወቀ። በዚህ መርሃ ግብር በአፋር፣ በአማራ እና በትግራይ ክልሎች እንዲሁም በሌሎች የሀገሪቱ አካባቢዎች ሕይወት አድን ሰብአዊ እርዳታ ማድረጋችንን ቀጥለናል ብሏል ባወጣው መግለጫ የኮቪድ-19 የምላሽ ድጋፋችን የክትባት እርዳታዎችም ቀጥለዋል ብሏል። ዩናይትድ ስቴትስ በጤናና በትምህርት ዘርፎች ለኢትዮጵያ የምታደርገው የመዋለ ነዋይ ድጋፍ እንዲሁም የድህረ ጦርነት ድጋፍ እቅድ ሙሉ በሙሉ እንደቀጠለ ነው ሲልም አክሏል። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ክፍት መሆኑንና የአሜሪካ ሕዝብ የኢትዮጵያን ሕዝብ በችግር ወቅት ለመርዳት ያለው ቁርጠኝነት እንዳለ ነው ሲል ዩኤስኤአይዲ ባወጣው መግለጫ አመልክቷል። ከአንድ ምዕት ዓመት ተኩል ጊዜ በላይ በግለሰብ እጅ ተሰብስበው የነበሩ አስራ ሶስት የኢትዮጵያ ጥንታዊ ቅርሶች ወደ ሀገር ተመልሰዋል። ወራት ከፈጀ ድርድር በኋላ ቅርሳ ቅርሱ ሊመለሱ መቻላቸውን የተገለጸው ከመቅደላ ጦርነት በኋላ ተሰርቀው የተወሰዱ ሲሆኑ አንዳንዶቹን ቅርሳ ቅርስ በመቅደላ ጦርነት የተዋጋ የእንግሊዝ ወታደር ተወላጅ በሆነ ግለሰብ በሰኔ ወር ለጨረታ ሊሸጡ ቀርበው እንደነበረ ተመልክቷል። የኢትዮጵያ የቱሪዝም ሚኒስትር ናሲሴ ጫላ የሀገራችን የጥንታዊ ስልጣኔ ታሪኮች፣ ቅርሳቅርሶችና የህዝባችንን እውቀትና ባህል የሚያሳዩ ማህተሞች በጦርነት ወቅት በህገወጥ መንገድ ተወስደውብናል ብለዋል። ወደ ሀገር ከተመለሱት ታሪካዊ ቅርሶች መካከል በቀይ ግምጃና በነሐስ ያማረ የንጉሠ ነገሥት ጋሻ፣ በልዩ ጥበብ የተዋበ መስቀል፣ በደማቅ ቀለማት አእምሮ የተሳለ የኢየሱስ ክርስቶስ ስነ ስቅለት ስዕል ይገኝባቸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብጽ ጥገኝነት ጠያቂ የሆኑ የአንድ ቤተሰብ አባላት ኤርትራውያንን ከሀገሯ ለማስወጣት የወሰደችውን ውሳኔ ጥገኝነት ጠያቂ ስደተኞች በኃይል ወደ ሀገራቸው እንዲመለሱ ቢደረጉ ወከባ ሊያጋጥማቸው ስለሚችል ለዚሁ ታስቦ ከለላ የሚሰጠውን መርህ የተላለፈ ነው ሲሉ የተባበሩት መንግስታት ባለሙያዎች ጉዳዩ በእጅጉ እንዳሳዘናቸው ተናገሩ። ግብፅ በወሰደችው በዚህ እርምጃ ዓለም አቀፍ የሰብአዊ መብት ድንጋጌዎች ተጥሰዋል ብለዋል። ድርጅቱ ያወጣውን መግለጫ ተንተርሶ የተጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል። ደብዛ የመጥፋት እንዲሁም ለስቃይና እንግልት የመዳረግ አደጋ በተደቀነበት ግብፅ አምስት ሕፃናትን ጨምሮ ሰባቱን ኤርትራውያን ጥገኝነት ጥያቄዎች ከትላንት በስቲያ እሁድ ዓለም አቀፍ የሰብአዊ ድንጋጌዎችን በተላለፈ አሰራር በግዳጅ ወደ ሀገራቸው እንዲመለሱ ያደረገችበት ውሳኔ ከፍተኛ ስጋት ያሳደረባቸው መሆኑን የመንግስታቱ ድርጅት የሰብአዊ መብት ባለሙያዎች አመልክተዋል። ከኤርትራ ሸሽተው በመጨረሻው በኃይል እንዲመለሱ የሚደረጉ ግለሰቦች እንደ ካህዲ ተደርገው ይታያሉ። በአመዛኙም የሀገራቸውን ምድር እንደረገጡ እጣቸው እስር፣ ምርመራና ብሎም ለማሰቃያነት የሚውሉ ድርጊቶች መጋለጥ ነው። እጅግ ከፍተኛ ቅጣት የተሞላ አያያዝና የገቡበት ሳይታወቅ ደብዛቸው እንዲጠፋም ይደረጋል ሲሉ ባለሙያዎቹ ተናግረዋል። ሰባቱ ጥገኝነት ጥያቄዎች እንደ አውሮፓውያን የዘመን አቆጣጠር በጥቅምት 2019 ዓ ም በሱዳን በኩል አድርገው ወደ ግብፅ የገቡና ከዚያን ጊዜ አንስቶ ግብፅ ውስጥ ታስረው እንዲቆዩ ከተደረጉ ሁሉም የአንድ ቤተሰብ አባላት የሆኑ 18 ኤርትራውያን ውስጥ ናቸው። ስለ እነርሱ ሆኖ ሕግ ፊት የሚቆምላቸው ጠበቃም ሆነ የጥገኝነት ጥያቄ የሚቀርብበትን ስርዓት የመጠቀም ዕድል ተነፍገው እናም ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጋር እንዳይገናኙ ተከልክለው መቆየታቸውንም አመልክተዋል። ጥገኝነት ጠያቂዎቹ የሚያስፈልጋቸውን ከለላ በመስጠት ፋንታ ከሁለት ዓመታት በላይ ለሚሆን ጊዜ የዘፈቀደ ለሚመስል እስራት እንዲዳረጉና ሊገጥማቸው የሚችለው የሰብአዊ መብት ጥሰት ቦታ ሳይሰጠው በግዳጅ ወደ ኤርትራ እንዲመለሱ መደረጋቸው ጥገኝነት ጠያቂዎችን በግዳጅ ወደ ሀገራቸው ለመመለስ የሚደረግ ማንኛውም ሂደት ግለሰቡ ሊገጥመው የሚችለውን አደጋ በቅጡ መገምገምን ጨምሮ ለጥገኝነት ጠያቂ ስደተኞች ጥበቃ የሚሰጠውን መርህ ሙሉ በሙሉ የጣሰና የዓለም አቀፍ የሰብአዊ መብቶችና የስደተኞች ሕግም እየተላለፈ ነው ብለዋል። ባለፈው ጥቅምት 22 2014 ዓ ም ሌሎች ስምንት የቤተሰቡ አባላት በተመሳሳይ በግዳጅ ወደ ኤርትራ እንዲመለሱ መደረጋቸውንና ከዚያን ጊዜም አንስቶ ያሉበት ያለመታወቁን ተናግረዋል። በዘመድ እንዳይጎበኙ ተደርገዋል ያሉት የመንግስታቱ ድርጅት ባለሙያዎች ሰዎቹ ያሉበት ሁኔታ እንደሚያሳስባቸው ገልጠው፣ የኤርትራ ባለሥልጣናት ያሉበትን ስፍራ የተመለከተ መረጃ እንዲሰጡንና በአስቸኳይም እንዲለቋቸው እንጠይቃለን ብለዋል። የተቀሩት ሶስት የቤተሰቡ አባላት አሁንም በግብፅ በእስር ላይ ሲሆኑ የእነርሱም እጣ በግዳጅ ወደ ኤርትራ የመመለስ አደጋ ነው ሲሉ ባለሙያዎቹ ስጋታቸውን ገልጠዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሱዳን ጠቅላይ ሚኒስትር አብደላ ሀምዶክና ከሉዓላዊ ምክር ቤቱ ሊቀመንበር ከጀነራል አብደል ፋታህ አልቡርሃን ጋር ተነጋገሩ። ሁለቱን መሪዎች ትናንት ለየብቻ ያነጋገሯቸው የውጭ ጉዳይ ሚኒስትር ብሊንከን የሀገሪቱን የዲሞክራሲያዊ ሽግግር ሂደት በአፋጣኝ መልሰው እንዲያንቀሳቅሱ ያበረታቷቸው መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። ብሊንከን ጠቅላይ ሚኒስትር ሀምዶክ ከቁም እስር ተለቀው ወደ ስልጣን መንበራቸው መመለሳቸው የመጀመሪያ ትልቅ እርምጃ መሆኑን እውቅና ሰጥተው ሲያበቁ መከናወን ያለባቸው ሌሎች ሽግግሩን የሚመለከቱ ስራዎች እንዳሉ አሳስበዋቸዋል ብለዋል ኔድ ፕራይስ በመግለጫቸው ሽግግሩ በሀገሪቱ ሕዝብ ዘንድ አመኔታ ያገኝ ዘንድ በእስር ላይ ያሉ የፖለቲካ እስረኞች በሙሉ በአስቸኳይ እንዲፈቱና የአስቸኳይ ጊዜ አዋጁም በአፋጣኝ እንዲነሳ ብሊንከን አሳስበዋል። ሁሉም ወገኖች በህገ መንግስቱና በሰላም ስምምነቱ በተቀመጠው መሰረት የሽግግሩን ሂደት ለማጠናቀቅ ቁርጠኝነታቸውን ማደሳቸው ወሳኝ እንደሚሆን ሚኒስትሩ ያሳሰቡ መሆኑን ኔር ፕራይስ ጨምረው አውስተዋል። ዩናይትድ ስቴትስ ሰላማዊ የተቃውሞ ሰልፎች እንዲከበሩ የጸጥታ ኃይሎች በተቃውሞ ሰልፈኞች ላይ ኃይል ከመጠቀም እንዲቆጠቡም የዩናይትድ ስቴትስን ጥሪ በድጋሚ አሰምተዋል። ጠቅላይ ሚኒስትር ሐምዶክና ጀነራል ቡርሃን የሽግግር ምክር ቤት፣ የፍትህና የምርጫ ተቋማት እንዲሁም ህገ መንግስታዊ ሸንጎ ምስረታን ጨምሮ እሁድ ዕለት ያደረጉትን ስምምነት በአስቸኳይ ተግባራዊ እንዲያደርጉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳስበዋል። ሁለቱ የሱዳን መሪዎች በጋራ ጥቅምና ውጤታማነት ለተመሰረተ የዩናይትድ ስቴትስና የሱዳን ግንኙነት ድጋፋቸውን ገልጸዋል። በመጨረሻም በዩናይትድ ስቴትስዋ ዊስካንሰን ክፍለ ግዛት የገና ሰሞን መቀበያ በዓል ላይ በተሰበሰቡ ሰዎች ላይ መኪናውን እያበረረ ነድቶ አምስት ሰው ገጭቶ በመግደል የተወነጀለው ሰው ክስ ሊመሰረትበት መሆኑን አቃቤ ሕግ አስታወቀ። 48 ሌሎች ሰዎች ማቅሰሉ ይታወሳል። ደርል ብሮክስ የተባለው የ39 ዓመት ሰው ጥቃቱን በምን ምክንያት እንዳደረሰ እስከ ትናንት ድረስ እንዳላወቁ ነው ፖሊሶች የተናገሩት። ሰውየው የቤት ውስጥ አምባጓሮ ላይ እንደነበረና ከጥቂት ደቂቃዎች በኋላ መኪናውን አስነስቶ እያበረረ አምስቱን ሰዎች ገጭቶ ገድሏል። ሆን ብሎ ነፍስ የመግደል ወንጀል ክስ ይመሰረትበታል ነው የተባለው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው ይህ ከአሜሪካ ድምፅ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ እንዲሁም በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርትስ አጭር ሞገድ ለራዲዮ አድማጮቻችን እንዲሁም በራዲዮ በቴሌቪዥን ለምትከታተሉን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ የማክሰኞ ህዳር 14 2014 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ኮም በቀጥታ መከታተል ትችላላችሁ። እንዲሁም ፌስቡክ ላይቭ ላይ አት ቪኦኤ አምሐሪክ ብላችሁ ታገኙናላችሁ። በኢንስታግራም እንዲሁም በዩቲዩብም ልትከታተሉን ትችላላችሁ። የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ ተከታዮቻችን በፖለቲካ አለመረጋጋት ለወጣቶች ወቅት ለወጣቶች የሚሰጥ የሜንተርሺፕ ወይም የማማከርና የማነጽ አገልግሎት ምን መምሰል አለበት? ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ሰርትድ እንዳይሆኑ እንዳይረበሹ፣ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም ይባላሉ። የሰማችኋቸው በምሽቱ ይዘናቸዋል። ስለ ልምዳቸው፣ ስለሚሰሩት ስራ ያካፍሉናል። መጽሐፍም ጽፈዋል። ቀጥሎ የምሽቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ አብይ ርዕስ ይደመጣል። የአብይ ርዕስ ዘገባዎች አሉ። የኢትዮጵያ ገዢ ብልጽግና ፓርቲ መሪዎቹ ወደ ግንባር እንዲዘምቱ ሥራ አስፈጻሚ ኮሚቴው ትናንትና ወስኗል። ማምሻውን ታዲያ ጠቅላይ ሚኒስትር አብይ አህመድ ከዛሬ ጀምሮ ወደ ግንባር እንደሚዘምቱ ባወጡ ጽሁፍ አስታውቀው ነበር። ዛሬ ወደ ግንባር መሄዳቸው ተሰምተዋል። ስመኝሽ የቆየ አጠር ያለ ዘገባ አላት። የሀገሪቱን ነጻነት ለማስጠበቅ ለዘመናት የተደረገውን ትግል የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት የተለየ ወዳለው እርምጃ እንደሚገቡ የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አመልክቷል። ጠቅላይ ሚኒስትሩ ትላንት ምሽት ላይ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደር አለብን በሚል ርዕስ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት ጽሑፍ ከዛሬ ከህዳር 14 2014 ዓ ም ጀምሮ ወደ ጦር ግንባር እንደሚዘምቱ አስታውቀዋል። ከእንግዲህ እኔ መከላከያን በግንባር ሆኜ ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እዘምታለሁ ብለዋል። ጠቅላይ ሚኒስትር አብይ ለመላው ጥቁር ህዝቦችና ለኢትዮጵያውያን ሲሉ ባስተላለፉት መልእክት ሌሎችም ፈለጋቸውን እንዲከተሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በዚሁ ጽሁፋቸው የውጭና የውስጥ ጠላቶቻችን ብለው የገለጿቸው ኃይሎች ተቀናጅተው መዝመታቸውን ጠቁመው አሁን ኢትዮጵያን ለመታደግ የመጨረሻውን ፍልሚያ የምናደርግበት ጊዜ ላይ ነን ብለዋል። የእኛ መዝመት የሚፈጥረውን ክፍተት ከግንባር የቀሩት የክልልና ፌዴራል አመራሮች በሙሉ አቅማቸው ይሰራሉ ሲሉም አክለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል ዶክተር አለሙ ስሜም ከፓርቲያችን ፕሬዝዳንት ጀምሮ ወደ ግንባር ሄደን እኛ መስዋዕት ሆነን ኢትዮጵያን ለማዳን ወስነናል ብለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባልና የመከላከያ ሚኒስትር ዶክተር አብርሃም በላይ ደግሞ የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት ተዘጋጅተው ወደተለየ ተለየ እርምጃ ይገባሉ ብለዋል። እርምጃው ምን እንደሚሆን ግን በዝርዝር አላብራሩም። በግጭቱ በተሳተፉ አካላት መካከል ላለው ልዩ ነት ወታደራዊ አማራጭ መፍትሄ እንደማይሆን በመግለጽ ዩናይትድ ስቴትስና የመንግስታቱን ድርጅት ጨምሮ በግጭት ውስጥ ያሉ ሁሉ ያለምንም ቅድመ ሁኔታ ተኩስ ለማቆም ለድርድር እንዲቀመጡ ተደጋጋሚ ጥያቄዎችን ቢያደርጉም እስካሁን በተጨባጭ የታየ ለውጥ የለም። ተፋላሚ ሀይሎቹን ወደ ድርድር ጠረጴዛ ለማምጣት የአፍሪካ ህብረት፣ ዩናይትድ ስቴትስና ሌሎችም አካላት በጥረቶቻቸው እንደቀጠሉ ነው። ይሁን እንጂ ሁለቱም አካላት ልዩነታቸው ፖለቲካዊ መሆኑንና በፖለ ፖለቲካዊ ውይይት መፍታት እንደሚቻል በተናጠል መግለጻቸውን ያብራሩት የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሊሴንጎን ኦባሳንጆ ለድርድር ጠባብ አማራጭ መኖሩን ጠቅሰው ይህን ለማድረግ ግን በአስቸኳይ ግጭቱ ሊቆም እንደሚገባ መናገራቸውም ይታወሳል። ነገር ግን በተቃራኒው ግጭቱ ከመርገብ ይልቅ ይበልጥ ተባብሶ እንደቀጠለ ሲሆን የሚያስከትላቸው ሰብዓዊ ቀብሶችም አይለዋል። ግጭቱ የተካሄደባቸው ባሉ ሶስት ክልሎች ማለትም በትግራይ፣ በአማራና በአ አፋር ክልሎች ሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር ከ8 ሚሊየን መብለጡን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ከቀናት በፊት ባወጣው መግለጫ አስታውቋል። አመሰግናለሁ ስመኝሽ ለዘገባው። ይህ በእንዲህ እንዳለ የህወሓት ቃል አቀባይ ጌታቸው ረዳ ባወጡት ትዊት ይህንን የጠቅላይ ሚኒስትሩን መልእክትና አቋም አጣጥለዋል። አቶ ጌታቸው በዚሁ ትዊታቸው ይህ ማለት ምንም ማለት ይሁን ምን ኃይሎቻችን በሕዝባችን ላይ ያኖረውን ማነቆ ወደ ፍጻሜ ለመውሰድ ማቆም የማይቻለውን ግስጋሴያቸውን አይገቱም ብለዋል። ከሌሎች ተመሳሳይ አቋም ካላቸው ቡድኖች ጋርም መቀናጀታቸውን እና ትግላቸውን እንደሚቀጥሉ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን በኢትዮጵያ ካደረጉት ቆይታ በኋላ ወደዚሁ ወደ ዩናይትድ ስቴትስ ተመልሰው ዛሬ መግለጫ ሰጥተው ነበረ። አምባሳደር ፌልትማን ከመሪዎቹ ጋር ባደረጓቸው ውይይቶች ምክንያት ለዲፕሎማሲ አሁንም እድል እንዳለ ተናግረዋል ግ አምባሳደር ፌልትማን ትናንት ከኢትዮጵያ እንደተመለሱ ማምሻውን በሰጡት መግለጫ ነው የተናገሩት። የኢትዮጵያን ፌዴራል መንግስትና የሕወሓትን መሪዎች በማሸማገል ጥረታቸው እምርታ ታይቷል ብለዋል። ሁለቱም ወገኖች ተኩስ አቁመው እንዲደራደሩ መሰረት መጣሉንም ተናግረዋል። ፌልትማን በዚህ ባለፈው እሁድ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት የእርሳቸው የቅድሚያ ዓላማ የጠቅላይ ሚኒስትሩ የትግራይ ተዋጊዎችን ከያዟቸው የአማራና የአፋር ክልሎች አስወጥቶ ወደ ትግራይ እንዲመለሱ ማድረግ መሆኑን ነግረውኛል ብለዋል። በዚህ ዓላማ እኛም እንስማማለን ብለዋል። አምባሳደር ፌልትማን በሌላ በኩል ደግሞ የህወሀት መሪዎች የኢትዮጵያ መንግሥት ከነሐሴ ጀምሮ እርዳታ ወደ ትግራይ እንዳይገባ የጣለውን እገዛ እንዲያነሳ እንደሚፈልጉ እንደነገሯቸው አምባሳደር ፌልትማን ተናግረዋል። በዚህም እንስማማለን ብለዋል። አምባሳደሩ በሌላ በኩል ግን እስካሁን ባደረጓቸው በእነዚህ ጥረቶች ግዙፍ ያሏቸው ውጤቶች ቢኖሩም በምድር ላይ ያሉት ሁኔታዎች ግን ሁኔታዎችን ሌሎቹን ጥረቶች አካሄድና አቅጣጫ ሊያስለውጡ እንደሚችሉም ተናግረዋል። አምባሳደር ፌልትማን ወታደራዊ መፍትሄ ያለመኖሩ ጉዳይ ግን ግልጽ መሆን አለበት ብለዋል። ፌልትማን ዲፕሎማሲ ብቸኛው መንገድ ነው፣ ወደዚያ ለመዝለቅ ደግሞ ጊዜ ማባከን አያስፈልግም ብለዋል። ከጠቅላይ ሚኒስትሩና ከህወሀት መሪዎች ጋር ሰሞኑን ተናግረው መመለሳቸውን ያስታወቁት ፌልትማን የሰጡትን መግለጫ የሚመለከት ዘገባ በነገው ምሽት ሰፋ አድርገን ይዘን እንመለሳለን። በሌላ በኩል ደግሞ የተባበሩት መንግሥታት ድርጅት ማምሻውን አንድ ያወጣው መረጃ አለ። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ለጥንቃቄ ሲባል የባልደረቦቹ ጥገኞች የሆኑ ሰዎችን ወደ ሌላ ቦታ ለማዘዋወር መወሰኑን አስታውቋል። ሰራተኞቹ ግን የዕለት ተዕለት እንቅስቃሴያቸውን ለማከናወን በዚያው እንደሚቆዩ ተናግሯል። ድርጅቱ የሰራተኞቻችንን ደህንነትና የተግባራችንን መቀጠል ግምት ውስጥ በማስገባት ሁኔታዎችን በቅርብ መከታተላችንን እንቀጥላለን ብሏል። የተባበሩት መንግሥታት ድርጅት ከኒውዮርክ ማምሻውን ያወጣው መግለጫ ይህ በእንዲህ እንዳለ ኔዘርላንድስ የሚገኘው የዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ የሆኑት የሕግና የፖለቲካ ጉዳዮች ተንታኝ ዶክተር አደም ከበደ አወል ማምሻውን አስተያየት ሰጥተው ነበረ። የፖለቲካና የሕግ ጉዳዮች ትንታኔ እንዲሰጡን ጠይቀናቸዋል። ሀብታሙ ስዩ ማነጋግሯቸው ነበረ። ዶክተር አደም ትናንት አመሻሽ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር እንደሚዘምቱ የጦር ሰራዊቱንም እንደሚመሩ አስታውቀዋል። እሳቸውን ተከትለው የተለያዩ የፖለቲካ ሰዎችና ታዋቂ ሰዎችም ዘመቻውን እንደሚቀላቀሉ ተናግረዋል። ይህ ሁኔታ ከአንድ ዓመት በተሻገረው የኢትዮጵያ ውስጥ ጦርነት ውስጥ የሚኖረው ውጤት ምንድን ነው? ምንንስ ያሳያል? ሁለት ነገር ነው የሚያሳየው። አንደኛው የሰላም ጥረቱ በቅርብ በተለይ በአሜሪካ መንግስትና በአፍሪካ ህብረት በኩል ሲደረጉ የነበሩ የሰላም ጥረቶች ፍሬያማ እንዳልሆኑ ያሳያል። አንድ ሁለተኛው ደግሞ እንደ መንግስት ያለውን ሁኔታ የሚያዩበት ጠንካራ የሆነ እርምጃ እንደሚያስፈልገው፣ በዚህ ሁኔታ መቀጠል እንደማይቻል፣ በሰላም የሚፈታ ካልሆነ በጦርነት መፈታት እንዳለበት እንደ መንግስት አቅማቸውን በተለይ የትግራይ ክልል እያደረገ ያለው ጦርነትና ጦርነት ብቻ ነው እና ከዛ አንጻር ያንን የሚመጥን ትኩረትም ሁሉም ነገርም በዛው በሚመጥን መልኩ ለመመለስ የታሰበ ይመስላል። ሰፋ ያለ የማጥቃት እርምጃ ሊወሰድም እንደሚችል የሚያሳይ ነገር ነው ብዬ አስባለሁ። አሁንም ድረስ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ ተፋላሚዎች ለድርድር እንዲቀመጡ የተኩስ አቁም ላይ እንዲደርሱ እየወተወተ ይገኛል። የአድል አክትሟል ማለት እንችላለን ወይ? ዳግም የሰላም ተስፋ እንዲያንሰራራ ምን መደረግ አለበት? ሄዶ ሄዶ ይሄ ነገር እኔ በጦርነት ያልቃል የሚል እምነት የለኝም። ነገር ግን አሁን ባለው ሁኔታ በተለይ ከዚህ በፊት የፌዴራል መንግስቱ ድርድር እንደማይቀበል ነበር ሲያሳይ የነበረው። ባለፉት ሳምንት ሁለት ሳምንታት ውስጥ ግን ክፍት እንደሆነ አጋጣሚውን እንደ አስፈላጊነቱ ወደ ስምምነት ለመግባት ሊችል እንደሚችል አሳይቶ ነበር። የሚወጡ መረጃዎችን ግን የምናየው በተለይ በህወሀት በኩል የተቀመጡ ቅድመ ሁኔታዎች ለምሳሌ ጠቅላይ ሚኒስትሩ እንዲለቁ፣ በምዕራብ በኩል የወልቃይት እና ሌሎች አካባቢዎች እንዲመለሱላቸው እና ሌላም ሌላም ሰፋ ያሉ ከባድ ለመቀበል የሚከብዱ እንደ ቅድመ ሁኔታ በድርድሩ መፈታት ያለባቸው ነገሮች እንደ ቅድመ ሁኔታ ማስቀመጣቸው ነገሩን አበላሽቶታል። በቅርብ እና እንግዲህ እድሉ ሞቷል ማለት አይቻልም። ሄዶ ሄዶ በዚህ በጦርነቱ የሚያለቅ እድሉ በእኔ የምንጠባብ ስለሆነ ያስፈልጋል። ነገር ግን አሁን ግን አሁን ያለው ግን ወደ ጦርነቱ ጦርነት እንደ አማራጭ እንደታየ እንደ መንግስትም ደግሞ ከዚህ በኋላ ብዙ መቆየትም እንደሌለበት ነገሩን አቅሙንም ተጠቅሞ ነገሩን በቶሎ ለማጠቃለል አስፈላጊ የሆነ ጊዜ ደግሞ ግፊት አድርጎ ወደ ድርድር መግባት የታሰበ ይመስላል። ከተሳካ ማለት ነው። ለዶክተር አደም በመጨረሻ ያቀረብኩላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ በግል ጦርነት ውስጥ ለመሳተፍ መወስናቸው ያለው ልዩ ትርጉም ምንድን ነው የሚል ነው። ዶክተር አደም የአሁኑ የጠቅላይ ሚኒስትሩ ውሳኔ በመንግስት ሰራዊት በኩል ሊፈጥረው የሚችለውን መነቃቃትና ሊተወው የሚችለውን አደጋ እንዲጠቁመዋል። እንግዲህ ያው አንዳንድ ሰዎች ደስፐሬሽኑን ያሳያል የሚል ነገር አለ። በእኔ እምነት ግን ትኩረትን ነው የሚያሳየው። እንደ ሀገር ሁሉንም ትኩረት አቅምና የሀገሪቱንም እንቅስቃሴ ቅድሚያ መስጠቱን የሚያሳይ ነው ብዬ ነው የማስብ። በተለይ በአንዳንድ የህብረተሰብ አካላት እንደ መንግስት ለጦርነቱ በደንብ በቂ ትኩረት አለመሰጠቱ አንዳንድ ቅሬታዎች ሲነሱ ነበር። በተለይ በህወሓት በሸዋና በወሎ በኩል አንዳንድ ቦታዎች ከያዘ በኋላ ማለት ነው። እና ያንንም እንደ መንግስት ትኩረቱን እንዳልተነፈገው እና ቅድሚያም እንደሰጠው ማሳያ ነው ብዬ አስባለሁ። ትልቅ እርምጃ ትኩረት ማሳያ ቢሆንም ደግሞ አደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ሃይል ሰራዊትንና ህዝቡን የሚያንቀሳቅሰውን ያክልም በህወሓት በኩልንም ያለውን ሞቲቤት የማድረጉ እንትን አለው እና ከዛ አንጻር አደገኛ ነው በተለይ ጠቅላይ ሚኒስትሩ ጉዳት ቢደርስባቸው ወይም ህይወታቸው ቢያልፍ የፖለቲካ ስርዓቱ ብቻ ሳይሆን የመንግስት የፌዴራል አርሚውም የመፍረስ አቅሙ በጣም ሰፊ ነው እና ተገቢ ነው እንኳን ቢባል ግን አደገኛ የሚሆን እርምጃ ነው። ዶክተር አደም ከበደ አወል በተለያዩ ዓለም አቀፍ አውታሮች ላይ በሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች ይታወቃሉ። በኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም ባልደረባ ናቸው። ሀሳባቸውን ስላካፈሉን በአድማጮች ስም በእጅጉ አመሰግናለሁ። ዶክተር አደም ከበደ አወልንና ሀብታሙን አመሰግናለሁኝ። ትናንት አመሻሽ ላይ ይቅርታ፣ መጠነኛ የቴክኒክ መረበሽ ነበረ። የታሪክ ትንታኔም ይዘናል። በሌላ በኩል በዚህ ዘመን የሀገሮች መሪዎች ጦር ግንባር ላይ ወጥተው የመዋጋታቸው ነገር እምብዛም የሚታይ አይደለም። ለመሆኑ ይህንን ሁኔታ የታሪክ ተመራማሪዎችና የታሪክ ባለሙያዎች እንዴት ይመለከቱታል? መለስካቸው አመሀ በአዲስ አበባ ዩኒቨርሲቲ የሥነ ጥበብና የዲዛይን ትምህርት ቤት መምህር፣ የኢትዮጵያ ቅርስና ጥናት ጥበቃ ባለሥልጣን ምክትል ዳይሬክተርና የሕዝብ ተወካዮች ምክር ቤት አባል የሆኑትን አቶ አበባው አያሌውን በዚሁ ጉዳይ ላይ አወያይቶ ነበር። እንስማቸው። ዘመናዊት ኢትዮጵያ ከተመሠረተችበት ጊዜ ወዲህ ቀዳማዊ አጼ ኃይለ ሥላሴ የፋሽስት ጣሊያን ወረራ ለመመከት ወደ ማጨው የዘመቱ የመጨረሻው መሪ ናቸው መሰለኝ፣ ካልተሳሳትኩኝ። ከሰማንያ ስድስት ዓመታት በኋላ የጠቅላይ ሚኒስትር አብይ አህመድ መዝመት እንደ አንድ የታሪክ ተመራማሪ እንዴት ያዩታል? እንደ ታሪክ ተመራማሪ እንመልከተው ከተባለ ዘመናዊት ኢትዮጵያ ብለህ የጀመርከው ነገር መቼም። በታሪክ ዘመናዊት ኢትዮጵያ ብለን የምንወስደው ከአስራ ስምንት አርባ ስምንት ጀምሮ ያለውን ነው። ንጉሰ ነገስት ዳግማዊ ቴዎድሮስ ደረስጌ ማርያም ላይ ከነገሱበት ጊዜ ጀምሮ ማለት ነው። ከዚያም ብንጀምር፣ ከዚያም ወደ ኋላ ብንሄድና የወትሮውን ብናነሳ ምንድን ነው የሚሆነው? የኢትዮጵያ ነገስታት እንደገና መሪዎችም ብንል ደጃዝማቾችም ራሶችም መሳፍንቱን መኳንንቱን ብንወስድ አንድ ለየት የሚያደርጋቸው ነገር ውጊያ ሲካሄድ ሁልጊዜም መሪው ከፊት ሆኖ ነው የሚገኘው። ከፊት ሆኖ በመገኘት እንደ አንድ ምሳሌ ሆኖ በጀግንነትም በወኔም ስለሚያዋጋ አንደኛው የኢትዮጵያውያን የማሸነፍ ሚስጥር በዚህ ላይ እየታመቀ ነው ማለት ነው። አጼ ቴዎድሮስን ስንወስድ በውጊያ ተወልደው በውጊያ ያደጉ ናቸው እስከ እለተ ሞታቸው ድረስ ማለት ነው። አጼ ዮሐንስም እንደዚያው ነው። መተማ ላይ የነበረው ገድላቸው በውጊያ የመጣ ነው። አፄ ምኒልክም እንደዚህ ሰው አድዋ በዘመቱበት ጊዜ ሰራዊታቸው ጋር ፊት ለፊት እየሄዱ ትዋጉ ነበር። እንደውም የአድዋ እውነት የድባባቸውን ሁሉ የተያዘላቸውን ድባብ ተራዳውን ተራዳው ማለት የማቆሚያ አላትለ የድባብ መያዣ እሱን ሁሉ መድፍ መጥቶባቸዋል። እንግዲህ ግንባር ሄዶ ማዋጋት ሲባል ማለት ነው። እዛው ፊት ለፊት ገጥሞ እነ ፊት አውራሪ ገብርዬን ብንወስድ ሌሎችን የምንወስድ እንዲህ ተዋግተው ቢሞቱ እና አፄ ኃይለ ሥላሴም እንግዲህ ማይጨው ድረስ ሄደው ተዋግተዋል። የአጼ ኃይለ ሥላሴ ትንሽ የሚለው ምንድን ነው አዘጊተውት ነበረ። በተለየ ማይጨው ውጊያ ለቀናት ተራዝሞ ነበረና ሄደው ተዋግተዋል። እንደውም ቀዳማዊ ኃይለ ሥላሴ ደሴን እኮ ለወራት ያክል ዋና ከተማቸውን አድርገውት ነበረ ከአዲስ አበባ ከሄዱ በኋላ ማለት ነው። እና ይሄ ወትሮም ያለ ነው። አሁንም ጠቅላይ ሚኒስትር ዶክተር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸው ከትውፊታችንም ያለ፣ ሁለተኛ ደግሞ የኢትዮጵያውያንን መሪዎችን ሁኔታ የሚያሳይም ነው። ዝም ብሎ አንድ ቦታ ላይ ቁጭ ብለህ ጦርነትን ወሳኝ በሆነ ሰዓት ላይ አታዝም። ምሳሌ ሆነ ትነሳለህ ለህዝብን፣ ለተዋጊውም እና ያ ከታሪክም አኳያ የነበረ ነው። አሁንም ትልቅ ኢትዮጵያ የሆነ ትልቅ ኢትዮጵያ የመሪነት ሚና ነው ብዬ አስባለሁ። በጦርነቱ አካሄድ በተለይ ኢትዮጵያ እስከ ዛሬ ካካሄደቻቸው የመከላከል ጦርነቶች አኳያ ማለቴ ነው። የጠቅላይ ሚኒስትሩ ግንባር መገኘት እንዴት ያለ አንድምታ አይኖረው ይመስሎታል? እንግዲህ ኢትዮጵያ እስካሁን የተወጋቻቸው ውጊያዎችን ስንወስድ የአድዋንም መውሰድ እንችላለን። ሰርጸ ድንግል ከቱርኮች ጋር አስራ ስድስተኛው ክፍለ ዘመን መጨረሻ አካባቢ ተዋግተዋል። ደርቡሽ ጋር ተዋግተናል። ጣሊያን ጋር ሁለት ጊዜ ተዋግተናል። ከሶማሊያ ጋር ተዋግተናል። ይሄ ሁሉ በሚሆንበት ጊዜ ምንድን ነው ጦርነቱ አንድ ገጽታ ነበረው። የውጭ ወራሪ ኃይል ነው አይደለም? የህብረተሰቡን ግን ልቦና አንድ የሚያደርግ ነበረ። አሁን ግን ለየት ያለው ምንድን ነው? አንደኛ የመጣው የውጭ ወራሪ ኃይል ሳይሆን ከአፈራችን እና ከመሬታችን የበቀለ ወራሪ ኃይል ሆነ። ሁለተኛ የከፈተው ውጊያ ከግንባር ከማሸነፍ ይልቅ በምንድን ነው? በወሬ ፕሮፓጋንዳ። ይሄ በሚሆንበት ጊዜ እንግዲህ አንድን ጦርነት ግንባር ስታሸንፈው በሌላው ደግሞ መሸነት ይኖራል፣ አይደለም። በፕሮፓጋንዳው በኩል በወሬው በኩል እንዲህ አይነቱ ሁሉ ስላለ፣ አይ ይሄ የቁርጥ ቀን ነው፣ የህልውና ነገር ነው፣ የመኖር አለመኖር ጉዳይ ነው የእያንዳንዱ ዜጋ ሲሆን ብቻ ሳይሆን የሀገሪቱም ማለት ነው። አይ ሀገሬ ደግሞ በእኔ ዘመን በኔ ስልጣን ጊዜ እንደዚህ ማንም ተነስቶ የሚያፈርሳት ሳይሆን እንደውም አሸንፋ ጠንክራ የምትወጣበት መሆን አለበት ነው የክቡር ጠቅላይ ሚኒስትሩ ውሳኔ። ይሄ በመሆኑ አን ታ ምንድን ነው ቢባል፣ ማለት ነው። አንደኛ እንደው ወላዋይ የነበረውና ከውስጥ ተወሽቆ ብዙ ነገሮችን ያስብ የነበረውን ነገር ተስፋ ያስቆርጠዋል። ሁለተኛ ደጀኑን ህብረተሰብ ያበረታተዋል። በሁሉም ቦታ ያለ ማለት ነው። በእርግጥ ለጦርነቱ ሁሉም የበኩሉን አስተዋጽኦ እያደረገ ነው። ጸጥታ ከማስከበር፣ አካባቢ ከመቆጣጠር፣ ስንቅና ሌሎችን ነገሮች ከማሟላት ብረት ያለው ደግሞ ያንን ብረት አንስቶ በመዝመት ለሞቱ ሳይሳሳ ህይወቱን በመስጠት በዚህ ላይ እንግዲህ የክቡር ጠቅላይ ሚኒስትሩ ሲጨመርበት ማለት ነው። የድል ወጋገን የሚታይበት እንቅስቃሴ ዛሬ ተጀምሯል ማለት ይችላለሁ። ከዘመናዊ የመንግስት አስተዳደር አኳያ ይህ የጠቅላይ ሚኒስትሩ እርምጃ ጠቃሚ ነው ይላሉ። በቅርብ ታሪክ ስ ይህን የመሰለ እርምጃ የወሰደ የሌላ ሀገር ርዕሰ መንግስት የሚያስታውሱት ካለ እስቲ እንደው እንደ ምሳሌ ቢነግሩን። ከእኛ ሀገር እንግዲህ ቀዳማዊ ኃይለ ሥላሴ ናቸው ማይጨው ላይ እስከ ሳኛው ድረስ የተዋጉ ማለት ነው። ከዚያ በኋላም ሲሄዱ እንግዲህ የስደት መንግስት ለማቋቋም ነበር። ኤግዛይል ጋቨርንመንት ሊቋቋም የለ ሀገር ሲወረር መቸስ ተኛ የዓለም ጦርነት አይተለመደ ነበረ፣ ማለት ነው። ፕሬዚዳንት መንግስቱ ኃይለማርያም እርግጠኛ ሁን የምነግርህ ነገር የለም። መቼም የቅርቡ ዘመን የሀገራችን ታሪክ ገና በሰነድ ቁጭ ብሎ አልተለቀቀም አይደለም። ግን እሳቸው ከጣፉትም በአንዳንድ ውጊያዎች ላይ ተገኝተው መርተዋል። ከዚያ በኋላ ያለው እንኳ ጠቅላይ ሚኒስትር መለስ ዜናዊንም ብንወስድ፣ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንም ብንወስድ የውጊያ ሙያም አልነበራቸውም። እነዚህ ባሩድ ያልሸሽተታቸው መሪዎች ናቸው። ቀዳማዊ ኃይለ ሥላሴም እንደዚያ ነበሩ። ብዙ የውጊያ ልምድ አልነበራቸውም። ጠቅላይ ሚኒስትር አብይ አህመድ ያው ወታደርም ስለነበሩ እዛ እስከ እንግዲህ ትከሻ ማድረግ የደረሱ ስለሆነ ይሄን መምራታቸው ይበል የሚያሰኝ ነው። በሌላው ዓለም ግን ስንወስድ በዚህ ረገር ትልቅ ምሳሌ የሚሆኑት በዘመናዊ አስተዳደርና መንግስት ፑቲን ናቸው። ፑቲን እንግዲህ ሁለገቡ ሙያ ያላቸው እንደምንሰማው በተለያዩ መገናኛ ብዙሀንም ሲያሻቸው አውሮፕላን አስነስተው ድባቅ መትተው ይመጣሉ። ሲያሻቸው ሄደው ሰራዊቱ ጋር ተቀላቅለው የውጊ አዝማሚያን አይተው ምን ብለው እንትን ይላሉ። ክሪሚያን በእጃቸው የማድረጉ ሚስጥር እኮ የእሳቸው ትልቅ ልክና ትልቅ ችሎታ ነው፣ በዚያ በኩል ማለት ነው። እና ክቡር ጠቅላይ ሚኒስትር አብይ አህመድም ዘመቱ ማለት ሙያቸውን ተጠቀሙ ነው ብዬ ነው የማስበው። በጣም አመሰግናለሁ። አቶ አዋው አያሌው፣ ስለ ጊዜው አመሰግናለሁ። ደስካቸው ከአሜሪካ ድምፅ መጽሔት ነው እየተከታተላችሁ ያላችሁ፣ የተከበራችሁ አድማጮች ተመልካቾችና ተከታዮቻችን የሰማችሁት የዕለቱን አብይ ርዕስ ዘገባ፣ እንደዚሁም ትንታኔዎች ነበር። ዘጋቢዎቹንም የተሳተፉትንም ሁሉ በእናንተ ስም ከልብ አመሰግናለሁኝ። መጽሔቱ ይቀጥላል። ተቀማጭነታቸው አዲስ አበባ የሆነ የአፍሪካ የእስያና የፓሲፊክ ሀገሮች አምባሳደሮች እንዲሁም ሌሎችም የዲፕሎማቲክ ኮር አባላት ስለ ደህንነታቸው ጉዳይ ማብራሪያ እንዲሰጣቸው ጠይቀው አስተዳደሩ ማብራሪያ ሰጥቷቸዋል። የክልሉ የይቅርታ የከተማው የኮሚኒኬሽንስ ቢሮ ኃላፊ አቶ ዮናስ ዘውዴ በዚሁ አምባሳደሮቹ እና ዲፕሎማቶቹ በተሰጠው ማብራሪያ ላይ ለአሜሪካ ድምፅ መግለጫ ሰጥተው ነበር። ኬኔዳ ባት አነጋግሯቸዋል። በአዲስ አበባ ለሚገኙ የአፍሪካ የኤዥያና የፓስፊክ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት በወቅታዊ ጉዳዮች ዙሪያ ገለጻ ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አቶ ዣንጥራር አባይና የከተማው ሰላምና ጸጥታ ቢሮ ኃላፊ ዶክተር ቀን አያደታ ናቸው። የአዲስ አበባ ከተማ ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴ ከአምባሳደሮቹና ሌሎች ዲፕሎማቶች ጋር የተደረገው ቆይታ ዓላማው ስለ ከተማዋ ያለውን ወቅታዊ መረጃ በተመለከተ ግንዛቤ እንዲኖራቸው ማድረግ እንደሆነ ለአሜሪካ ድምጽ ተናግረዋል። አዲስ አበባ ምን አይነት ሁኔታ ውስጥ ነው ያለችው? የሚሉትን የሚነዙ ወሬዎች አሉ አይደል? ምዕራባውያን ሚዲያዎች የሚያነሳቸው ነገሮች አሉ። ኦን ደ ግራውንድ ደግሞ ስቼክ ስታደርግ ምንም ነገር የሌለበት ማለት ነው። አንዳንዶቹ ጸሐይ በስተ ምዕራብ ቦታለች አይነቱን ንግግር ነውና እነዚህ ኤምባሲ አምባሳደርስ ኤን ዲፕሎማት ደግሞ የሚኖሩት አዲስ አበባ ላይ ስለሆነ ምንድን ነው የሚመስለው? ምን አያችሁ እናንተ የሚሉትን ነገር በማንሳት አዲስ አበባ ወቅታዊ ሁኔታ ምን ይመስላል የሚል ነገር አይተነሳላቸው

የመስጠት ጉዳይ ነው። በአዲስ አበባ ወቅታዊ ጉዳይ ላይ ገለጻ የተደረገላቸው የዲፕሎማቲክ ማህበረሰብ አባላት አሁን ላይ በከተማዋ ሰላማዊ እንቅስቃሴ እያደረጉ ስለመሆናቸው መመስከራቸውን የተናገሩት አቶ ዮናስ ነገር ግን ስለ ቀጣይ ደህንነታቸው ጥያቄ አንስተው ምላሽ እንደተሰጣቸውም ነው ያብራሩት። ደህንነታችን ጉዳይ ስ እንዴት ነው የሴኪሪቲ ጉዳይ፣ አዲስ አበባ ደህና ናት፣ ግን ሴኪሪቲ ጉዳያ ምን ይመስላል የሚል ጥያቄ አንስተው ነበር። ጥያቄያቸውን ተመልሶላቸዋል ማለት ነው። በሌላ ቋንቋ ምን ማለት ነው? አዲስ አበባ በአዲስ አበባ ፖሊስ፣ በፌዴራል ፖሊስ፣ በኦሮሚያ ፖሊስ እና ሪፐብሊካን ጋርድ አጠቃላይ አለው። አዲስ አበባችንን ሰላም ለማድረግ ጆይንት እየተሰራ እንደሆነ ማህበረሰቡም ደግሞ በንቃት ተሳሱ አካባቢውን እየጠበቀ መሆኑ ይሄን በመደረጉ ደግሞ የተገኙ ግኝቶች አሉ። እንደሚታወቀው ተቀጣጣይ ፈንጂዎች፣ ቦምብ፣ መሳሪያ፣ ቁሳቁስ፣ ልብስ፣ ደብተሮች፣ ፓስፖርት ምናምን በጣም ብዙ ነገር ያው በእነዚህ እነዚህ ነገሮች ባይገኙ፣ ነበረ ኦፍኮርስ ስጋቱን ሀይል ሊያደርገው ይችላል። ስክ ሊሆን ይችላል። ምናምን ሰው እነዚህ አይነት ነገሮችን ኤግዞስቲቭሊ እየተሰራባቸው ስለሆነ እና የጸጥታ መዋቅሩም ደግሞ ጅና ጎንት ሆኖ እየሰራ ስለሆነ ምንም አይነት የጸጥታ ችግር አያጋጥማቸውም የሚል ሀሳብ ነው የቀረበላቸው ማለት ነው። የሰሜን ኢትዮጵያ ግጭት ከተከሰተ ወዲህ የአዲስ አበባ ከተማ አስተዳደር ለዲፕሎማቲክ ማህበረሰብ አባላት ስለ ከተማዋ ወቅታዊ ጉዳይ ገለጻ ሲያደርግ የአሁኑ የመጀመሪያው ነው። ከቅርብ ሳምንታት ወዲህ ከመንግስት ኃይሎች ጋር በመዋጋት ላይ የሚገኙት ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ኦነግ ሸኔ የሚለው ኃይል ውጊያውን ከሰሜን በስተደቡብ ወደ አዲስ አበባ አቅጣጫ ስለማስፋታቸው መዘገቡን ተከትሎ አንዳንድ ሀገራት ዜጎቻቸው ከኢትዮጵያ እንዲወጡ ማስጠንቀቃቸው ይታወሳል። በዚህም መካከል ዩናይትድ ስቴትስ፣ ካናዳና ብሪታንያ ይጠቀሳሉ። በተለይ ዩናይትድ ስቴትስ በኢትዮጵያ የሚገኙ ዜጎቿ ሀገሪቱን ለቀው እንዲወጡ በተደጋጋሚ ያሳሰበች ሲሆን በትናንትናው ዕለትም የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ያሉትን የንግድ የአየር ትራንስፖርት አማራጮች በመጠቀም አሜሪካውያን በአስቸኳይ እንዲወጡ አሳስቧል። ወደ ዩናይትድ ስቴትስ ለመመለስ ትኬት የመግዛት አቅም ለሌላቸው የአሜሪካ ዜጎች ኤምባሲው ብድር እንደሚሰጥም ጭምር ጠቁሟል። ዜጎቻቸውን ከኢትዮጵያ ለማስወ ወጣት እንቅስቃሴ የጀመሩ ሀገራት እንዳሉ ሆነው ደቡብ አፍሪካዊቷ ሀገር ዛምቢያ ደግሞ ዜጎቿን በቅርቡ ማስወጣቷ የሚታወስ ነው። ይሁን እንጂ የአዲስ አበባን ወቅታዊ ሁኔታ በተመለከተ ለዲፕሎማቶቹ ገለጻ ባደረጉበት ወቅት ምክትል ከንቲባ አቶ ጃንጥራር አባይ እንዲሁም የሰላምና ጸጥታ ቢሮ ኃላፊው ዶክተር ቀን አያደታ አዲስ አበባ ሰላም እንደሆነች በአጽንኦት ገልጸው ከወትሮው የተለየ አስጊ ነገር በከተማዋ እንደሌለም ተናግረዋል። በሰሜን ኢትዮጵያ ያለው ግጭት እየተባባሰ በሄደበት ይህን ተከትሎ ከጠቅላይ ሚኒስትሩ ጀምሮ የተለያዩ አመራሮችም ወደ ግንባር መዝመት በጀመሩበት ሁኔታ ከተማዋ እንደ ወትሮው ሰላማዊ ነች ማለት ይቻላልን በሚል ላነሳውላቸው ጥያቄ አቶ ዮናስ ዘውዴ ተከታዩን ምላሽ ሰጥተዋል። የኔ ሐሳብ ነገሩ እየተባባሰ መሄዱን የሚያመለክተው ምናምን የመሪዎቹ መታተፍ ምናምን ብዬ አደለም ማስ ለማክተም ነገሮቹን ለመጨረስና ለመቋጨት በመሪዎች ዘንድ ያለው ቁርጠኝነት ነው የሚያመለክተው። ኢትዮጵያ ወታደሩ ብቻ ወይም ሌላኛው አካል ብቻ የሚሞትላት ምናምን ሳይሆን እያንዳንዳችን ብንሞትላት ብንሰዋላት የሚገባ አገርታት። ይሄ የነጻነት ጉዳይ ነው። ኢትዮጵያን የማስቀጠል ጉዳይ ነው። ኢትዮጵያ ዛሬ ላይ የደረሰችው ዛሬ ላይ የቀጠለችው አልጋ ባልጋ አይደለም። የመሪዎቿ ኮሚትመንት፣ ህዝብ የማሰለፍ አቅማቸው፣ የተደቀነባቸውን የጋራ አደጋ በጋራ የመወጣትን ጭምር ለኢምፕሊኬሽኑ ነገሩ ዛ ከተሳቸ አዲስ አበባ ምን ትሆናለች? ምንም እዛ ላይ ያለው ነገር ነው እኮ ሊያጠላባት ይችላል ብለን የምናስበጡ አደለም። የሆነበት ያለው ቦታ ላይ ግን ነገሮችን ፍጻሜ የተሰጣቸው ምንም እንትን አይኖረው ኤፌክት አይኖረውም ማለት ነው። ስለ አዲስ አበባ ወቅታዊ መረጃዎችን በመስጠት ከዲፕሎማቲክ ማህበረሰብ አባላት ጋር የሚደረገው ግንኙነት ቀጣይነት እንደሚኖረውም የከተማው ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዲ አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። ተከታዩ ዘገባ ወደ ደቡብ ይወስደናል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አስራ አንደኛው ብሔራዊ ክልላዊ መንግስት ሆኖ በካፋ ዞን ቦንጋ ከተማ ዛሬ ተመስርቷል። የክልሉ ምክትል ፕሬዚደንት ዶክተር ነጋሽ ወጊሾ በክልሉ ውስጥ የተካከለ የምጣኔ ሀብትና የፖለቲካ ስልጣን ክፍፍል እንደሚኖር ተመጣጣኝ እንደሚሆን ቃል ገብተዋል። ይህ የደቡብ ምዕራብ ኢትዮጵያ ህዝቦች ብሔራዊ ክልል አባል የነበረበት የደቡብ ኢትዮጵያ ህዝቦች ብሄር ብሔረሰቦች የደቡብ ኢትዮጵያ ብሔር ብሄረሰቦችና ህዝቦች ክልል ፕሬዚደንት የሆኑት አቶ ርስቱ ይርዳውን በዚሁ ስነ ስርዓት ላይ ተገኝተው የመልካም ምኞት መግለጫ አስተላልፈዋል። ስስራቸውንም ለማጥበቅ እንደሚሰሩ ተናግረዋል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ ዘገባ አለው። አስራ አንደኛው የኢትዮጵያ ክልላዊ መንግስት ሆኖ ዛሬ የተመሠረተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዶክተር ነጋሽ ወጌሾን በምክትል ማዕረግ የክልሉ ርዕሰ መስተዳድር አድርጎ ሾሟል። አቶ ወንድሙ ኩርታ የምክር ቤቱ ዋና አፈ ጉባኤ፣ ወይዘሮ ገነት መንገሻ ደግሞ ምክትል አፈ ጉባኤ በመሆን ተሾሟል። የክልሉ ምክትል ርዕሰ መስተዳድር ዶክተር ነጋሽ ወጌሾ አዲሱ ክልል የለውጥ ውጤት ነው ሲሉ ተናግሯል። የመልካም አስተዳደርና የመልማት ጥያቄ በማፈን የዜጎችን ሰብአዊና ህገ መንግስታዊ መብቶችን በመጣስ ህዝቡ ከውጭ ለውጥ ናፋቂው ኃይሎች የድርጅትና የመንግስት አካላት ከውስጥ በመታገል በታሪኩ ለየት ያለና የነበረውን የባህል፣ የታሪክና የልማት ወሬቶችን በማስቀጠልና አስቸጋሪ የሆኑትን በማረም የተጀመረውን ሪፎርም እውን ሆኗል። ዛሬ በይፋ የሚመሰረተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልልም ለውጡ ካስገኛቸው ትሩፋቶች አንዱና ዋነኛው ነው። በክልሉ ያለውን አቅም ተጠቅመው አካባቢውን ለማሳደግ እንደሚሰሩና በአካባቢው ያለውን የጸጥታ ችግር ለመቅረፍ ጥረት እንደሚያደርጉም ጠቁመዋል። የአዲሱ የክልል አደረጃጀት የህዝባችንን የበርካታ አመታት ጥያቄ መመለስ በሚያስችል መልኩ የብሔር ብዝሃነትን መሰረት ያደረገ የስልጣን ውክልና በማረጋገጥ የልማትና መልካም አስተዳደር ጥያቄዎችን በመመለስ በህዝቦች መካከል መተማመን በሚፈጥር ግልጽና አሳታፊ በሆነ መልኩ የምናደራጅ ይሆናል። አዲስ የተመሰረተው ክልል ብዝሃ ከተሞች እንደሚኖሩትም ዶክተር ነጋሽ ጠቁመዋል። በክልላችን ብዝሃ ከተሞችን የመንግስት መቀመጫ ማዕከላት በማድረግ እና ተመጣጣኝ የስልጣን ክፍፍል እውን በማድረግ የህዝባችን የመልካም አስተዳደር ጥያቄና የመልማት ፍላጎት ፍትሐዊ በሆነ መንገድ ለመመለስ ጥረት እናደርጋለን። ምስረታውን በማስመልከት የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው አዲስ ለተመሰረተው ክልልና መንግስት እንኳን ደስ ያላችሁ መልእክት አስተላልፈዋል። አቶ ርስቱ ባስተላልፉት መልእክት ከአዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጋር በጋራ ሰርተን በጋራ እንበለጽጋለን ማለታቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ በገጹ አስታውቋል። ርዕሰ መስተዳደሩ የሁለቱን ክልል ህዝቦች ትስስር ይበልጥ ለማጠናከር በትኩረት እንሰራለን ስሉም ተናግሯል። በምስረታው መርሃ ግብር ላይ የክልሉ ሰንደቅ ዓላማና የክልሉ አርማም ይፋ ሆኗል። በዝግጅቱ ላይም የደቡብ ክልል ምክር ቤት አባል የነበሩ የአካባቢው የምክር ቤት አባላት የተገኙ ሲሆን ከፍተኛ የመንግስት ባለሥልጣናት፣ የአገር ሽማግሌዎችና የሃይማኖት አባቶች ተሳትፎበታል። የምዕራብ ኦሞ ቤንሸኮ፣ የካፋ፣ የዳውሮ፣ የሸካ ዞኖች እንዲሁም የኮንታ ልዩ ወረዳ ነዋሪዎች መስከረም 20 2014 ዓ ም በተካሄደው ውሳኔ ህዝብ የራሳቸውን ክልል ለመመስረት የሚያስችላቸውን ድምፅ መስጠታቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ። ዮናታን ለዘገባው ክቡራትና ክቡራን አድማጮች፣ ተመልካቾች፣ ተከታዮቻችን ለዜና ትንታኔ የያዝነው ክፍለ ጊዜ በዚሁ ተጠናቀቀ። ስርጭታችንን እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ይቅርታ በኢትዮ ሳት በተለመደ አጠራር ነው። ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ የሚተላለፍላችሁን ስርጭት ነው። ከዚህ ከመደበኛ ስርጭታችን በተጨማሪ የተከበራችሁ አድማጮች በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ፕሮግራም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻንት ላይ እንድትከታተሉ እንጋብዛለን። የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሚሻ ዱቢንስኪ ምስልና ድምፅ እያጣጣመች ያለችው ዘይነብ አብዱራህማን፣ እንደዚሁም የቪዲዮ ኤዲተሮቻችንም አሉ ግርማ ደግፋና ሲሳይ አሸናፊ ናቸው። የምሽቱ ስርጭት ዋና አዘጋጅ ሲሆን ግርማ፣ እንዲሁም ሌሎችም ባልደረቦቻችን ሁሉ አብረናችሁ እስከ ምሽቱ አራት ሰዓት ድረስ እንዘልቃለን። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አሁን ከምሽቱ ሶስት ሰዓት ከአርባ አምስት ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። በስቱዲዮ ሰዓት ወደ ተከታዩ ዘገባ እናልፋለን። የመጪው የምስጋና ቀን አከባበርና ኮቪድ-19 አሜሪካውያን ከነገ በስቲያ ሐሙስ የምስጋና ቀን ያከብራሉ። በዚያ ላይ የኮቪድ-19 ሥጋት አሁንም እንደ በረታ ነው። ያልተከተቡ ሰዎች እንዲከተቡ ባለሥልጣናቱ እያሳሰቡ ናቸው። የተከተቡ አዋቆች ደግሞ በተቻለ መጠን ስድስት ወር የሞላቸው በተለይ የማጠናከሪያውን ክትባት እንዲወስዱ እየጎተጎቱ ናቸው። ሚሸል ኩዊን ያጠናቀረችው ዘገባ ዝርዝሩን ይዟል። ደረጀ ደስታ እንደሚከተለው አዘጋጅቶታል። በዚህ ሳምንት የምስጋናውን ቀን ለማክበር ሰዎች ልክ ከኮቪድ-19 ወረርሽኝ በፊት እንደነበረው የሚወዷቸውን ቤተሰቦቻቸውን ለመጎብኘት ዩናይትድ ስቴትስ ውስጥ በየአቅጣጫው ይጓዛሉ። ይሁን እንጂ ዩናይትድ ስቴትስ ውስጥ የኮቪድ-19 ስርጭት እየጨመረ ነው። የጤና ባለሥልጣናትም የማጠናከሪያው ክትባት በአዋቂ የዕድሜ ክልል ውስጥ ለሚገኙ ሙሉ ለሙሉ እንዲሰጥ ድጋፋቸውን ሰጥተዋል። በዘንድሮ በዓል መሰባሰቡ የሚመጣው ከተደቀነበት ችግር ጋር ነው። ምክንያቱም አምስት ዓመትና ከዚያ በላይ ያሉትን ጨምሮ 26 ከመቶ አሜሪካውያን ቢያንስ አንደኛውን ዙር ክትባት እንኳ ያልወሰዱ ናቸው። የዋይት ሀውስ የሕክምና አማካሪ ዶክተር አንቶኒ ፋውቺ ዚስ ዊክ ከተባለው የኤቢሲ ቴሌቪዥን ፕሮግራም ላይ ይህንን ተናግረዋል። ተከትበው ከሆነ እርስዎም ሆነ ቤተሰቦ ማጠናከሪያውን ክትባት ወስዳችሁ ሆናል። ስለዚህ ከቤተሰበው ጋር የምስጋናውን ቀን ምግብ አብራችሁ በደስታ ልትመገቡ ትችላላችሁ። ያንን የማታደርጉበት ምንም ምክንያት የለም። እኛን የሚያሳስበን ያልተከተቡ ሰዎች ናቸው። እነሱ የሚያደርጉት ነገር በማህበረሰቡ ውስጥ ቫይረሱን በማሰራጨት ዋነኛ ምክንያት መሆኑ ነው። አንዳንድ ባለሙያዎች የተከተቡትን ሰዎች ቁጥር የመጨመሩ ጥረት መሰናክል ገጥሞታል ይላሉ። የባይደን አስተዳደር ቢያንስ ከ100 በላይ ሰራተኞች ባሏቸው ድርጅቶች ውስጥ የሚሰሩት ሰራተኞች እንዲከተቡ ያወጣው መመሪያ በፍርድ ቤት ሙግት ቀርቦበት ለጊዜው ተገድቷል። ባለፈው ሳምንት ሪፐብሊካኑ የፍሎሪዳ ክፍለ ግዛት ገዢ ሮን ደሳንቲስ ምንም አማራጭ ሳያቀርቡ የኮቪድ-19 ክትባትን የሚጠይቁ አሰሪ ድርጅቶችና ሆስፒታሎችን የሚቀጣ ሕግን በፊርማቸው አጽድቀዋል። በክፍለ ግዛቲቱ ትልቁ ቀጣሪ የሆነው ዲዝኒ ወርልድ የክትባት ፖሊሲውን ለጊዜው እንዲቆም አድርጓል። የፍሎሪዳው ገዢ ደሳንቲስ ስለ ውሳኔያቸው እንዲህ ብለዋል። እንደሚመስለኝ እጅግ በጣም ቁጥራቸው ለበዛ ሰዎች ትልቅ ለውጥ የሚያመጣ ይመስለኛል። በዚህ ክፍለ ግዛት የሰዎችን የግል ነፃነት እያከበርን ነው። አንዳንዶች የባይደን አስተዳደር የሥራ ቅጥርን ከክትባት ጋር ማያያዙ የፖለቲካ ጉዳይ ሆነዋል ይላሉ። የቀድሞው የምግብና መድኃኒት አስተዳደር ኮሚሽነር የነበሩት ዶክተር ስካት ጋትሌብ እንዲህ ብለዋል። እንዳለመታደል ሆኖ አሁን በአገር አቀፍ ደረጃ የፖለቲካ ጦርነት መፍጠሪያ ሆኗል። በዚህ ጉዳይ ላይ አሁን በፍሎሪዳ እንደሚታየው የሌሎች ክፍለ ግዛት ገዢዎችም እንዲሁ ተመሳሳይ አቋም መያዝ ይፈልጋሉ። የባይደን አስተዳደር አሁን ከእነዚህ ግዛቶች ጋር እየታገለ ነው። ብዙ ሰዎችን ለማስከተብ የሚደረገው ጥረት የቀጠለ ቢሆንም አንዳንዶቹ የአፍና አፍንጫ መሸፈኛውን ማስክ እንዲደረግ ማስገደዱን ነገር ለማላላት እየተዘጋጁ ነው። የዋሽንግተን ዲሲ ከንቲባ በቤት ውስጥ ማስክ ማድረግ የሚያስገድደውን ትዕዛዝ በዚህ ሳምንት እንደሚያነሱት ተናግረዋል። አመሰግናለሁ ባልደረቦቼን ሚሼል ኩዊንና ደረጀ ደስታን። ወደ ተከታዩ ቅንብር እናልፋለን። ትምህርት ኢትዮጵያ ውስጥ ለረጅም ዓመታት ሲታይ የቆየው የፖለቲካ አለመረጋጋት አሁን አሁን ወደ ግልጽ ግጭት ሄዷል፣ ብዙዎችን ለሞት ብዙዎችን ለስደት ዳርጓል። ይህ ሁኔታ ደግሞ በሕፃናትና በወጣቶች ላይ እጅግ የበረታ አሉታዊ ተጽዕኖ እንደሚያሳድር ባለሙያዎች እየተናገሩ ናቸው በመሆኑም የማማከር የማገዝ የማነጽ አገልግሎት እንደሚያስፈልጋቸውም ያሳስባሉ እንዲህ አይነት አገልግሎት እየሰጡ ካሉ ተቋማት መካከል የኢትዮጵያ የሴቶችና ሕፃናት ቢሮ ከተባበሩት መንግስታት ድርጅት ሴቶች ተቋም ዩኤን ዊመን ጋር በመተባበር ከሁለት ዓመት በፊት የጀመረው የሜንተርሺፕ ወይም የማማከርና የማነጽ አገልግሎት መርሃ ግብር በበጎ ፈቃደኞችም እየታገዘ ይገኛል። ከእነዚህ በጎ ፈቃደኞች መካከል ወይዘሮ ፍጹም አጥናፈወርቅ ኪዳነ ማርያም አንዷ ናቸው። ወይዘሮ ፍጹም የህይወቴ ቅኝት የሚል መጽሐፍም ጽፈው አሳትመዋል። በተለይ በፖለቲካ አለመረጋጋት ውስጥ ለወጣቶች የሚሰጥ የሜንተርሺፕ ወይም የማማከርና የማነጽ የድጋፍ አገልግሎት ምን መምሰል አለበት? ስትል ስመኝሽ የቆየ አነጋግራቸው ነበር። ወደዛው እንሸጋገር። በእንግሊዝኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው መኖር በተለይ ለወጣቶች ምን ማለት ነው? ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት ባለፉበት ሕይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውንና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት። እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድነው ወጣቶች የሚያስፈልጋቸው ምን አይነት ጉዳዮች ናቸው? መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው? ሜንዶርሽፕ ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎች ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ሕይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያቁም ምን እንደሚመርጡ አያቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያቁም። ስለዚህ እንዲህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል። አሁን አንቺ ከነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሀት ወይም የወደፊት እጣፈንታቸው ላይ ጥርጣሬ የመኖር የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል? አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ በስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኝህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ግረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብነው፣ ከሰማነው ለእነሱ የመንገድ የማረጋጋት ኃላፊነት አለብን ማለት ነው። እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል? አሁን ለሜንቶርሽፕ ስፔሲፊክ የምትውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበረ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያረክ ያለሁት። ለምንድነው እኔ በህይወቴ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ደቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንድሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም መማር እችላለሁ ለካ እድሜ ለትምህርት እድሜ ገደብ የለውም፣ ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁም ብዙ ሰዎች አሉ። እንግዲህ ሙያ ካች ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው። ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ እሱ ሲነግሩን ያ ማለት ለእኛ ምክር ማለት ምክር ማለት ደግሞ ሜንቶርሽፕ ማለት ነው። ምናልባት ከዚህ ጋር በተያያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻል። ና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ? መጽሐፉን ለመጻፍ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው ኦኬ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የሚሄደው ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ የሁሉ ሲሆን ግን እኔ ወደፊት ነው የምጓዘው ስብትራ አላልኩም በቃ እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራ በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት? ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት፣ እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ። በርካታ ህጻናት ተማሪዎች፣ እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳ ናቸው ወላጆች፣ ያ ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከነሱ ምን ይጠበቃል? ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉትን ሰዎች ራሱ በምንድን ነው መደገፍ? ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይኛል የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለእነሱም እየደረሰ ምክንያቱም ሜንቶርሺፕ በባህሪው ባላንሴ ማድረግ ወይም ሚዛናዊነት አለው ምንድን ነው ሰላም ብቻ አይደለም የሚያጡ። ሰላም ሲጠፋ ምግብ ይጠፋል፣ ህክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክትድ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችን ምንም ተደጋግፈን ይችን ጊዜ እንድንሻገር እና ይህንን እንደ ሜንቶር ለሌሎችም መምከር ይኖርብናል ማለት ነው። ወጣቶች ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሽፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገርነው። በጣም ነው የምናመሰግነው። እኔም በደንብ አድጌ አመሰግናል። ወይዘሮ ፍጹምን እንዲሁም ባልደረባይን ሊሊን ከልብ አመሰግናለሁ። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች የቀዳማዊ ኃይለ ሥላሴ ንጉሠ ነገሥት መንግሥት ስድሳ ባለሥልጣናት ከተገደሉ ዛሬ ልክ አርባ ዓመት ሞላቸው። ነገ አዲስ አበባ ፀሐያማ እንደምትሆን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ተናግሯል። ዝቅተኛ ሙቀቱ አስር ከፍተኛው 22 ዲግሪ ሴልሽየስ ይሆናል። በመላ ባልደረቦቻችን ስም ለዛሬ በዚሁ ሰናበታችኋለን። ዝግጅቶቻችንን በዌብሳይታችንና በፌስቡክ ገጾቻችን እንድትከታተሉ ጋብዛለሁ። ጤና ይስጥልኝ።